ከምዕራብ ወለጋ ዞን ጊምቢ ወረዳ ቀበሌ የአራት መቶ ንጹሐን ዜጎች ህይወትን የቀጠፈውን ጥቃት ሸሽተው ወደ አማራ ክልል የተሻገሩ የግጭት ተፈናቃዮች ወደ ቀያቸውን ለመመለስ ዝግጅት እየተደረገ መሆኑን አማራ ክልል አስታውቋል። የክልሉ መንግስት ምክትል ቃል አቀባይ ወንደሰን ለገሰ በምስራቅና ምዕራብ ወለጋ ዞኖች ከሚገኙ ስድስት ወረዳዎች ለተፈናቀሉ ዜጎች ተመሳሳይ ዝግጅት እየተደረገ መሆኑንም ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ አስተያየታቸውን የሰጡ በሰሜን ወሎ ዞን ሀርቡ መጠለያ ጣቢያ የሚገኙ አንዳንድ የኦሮሚያ ክልል የግጭት ተፈናቃዮች ግን በቀድሞ ቀያቸው የጸጥታ ሁኔታ መሻሻል ላይ አይስማሙም። አስቴር ምስጋናው ተፈናቃዮቹና የክልሉ መንግስት አነጋግራ ተከታዩን ዘገባ አሰናድታለች። በኦሮሚያ ክልል በነበሩ ግጭቶች ምክንያት ተፈናቅለው ወደ አማራ ክልል የተሰደዱ ተፈናቃዮችን ለመመለስ የሚያስችል የፈረሱ ቤቶችን የመጠገንና የጸጥታውን ሁኔታ የማረጋገጥ ስራ እየተሰራ መሆኑን ነው ባለስልጣናት የተናገሩት። ከፌዴራል እና ከክልል የተውጣጡ ከፍተኛ አመራሮች ከጸጥታ ኃይሎች ጋር በቶሌ ቀበሌ ተገኝተው ለተፈናቀሉ ወገኖች የተሰሩ ቤቶችን ተመልክተዋል። በጉብኝቱ ከተሳተፉት ከእነዚሁ አመራሮችና ባለስልጣናት አንዱ የሆኑት የአማራ ክልል ምክት የምትል ቃል አቀባይ ወንደሰን ለገሰ የተመለከቱትን ለአሜሪካ ድምጽ አብራርተዋል። የአማራ ክልል የተፈናቃዩን መረጃ በትክክል የመለየት ስራ ነው በቅዳችን አቅደን የነበረው። የኦሮሚያ ክልል ደግሞ የወደሙ ቤቶችን የፈረሱ ቤቶችን የመጠገን መሰረተ ልማቶችን የመጠገን ስራ ነው ተግባብተን ወደ ተግባር የገባ ነው። ለዚህም ተፈናቃዮች ከመመለሳችን በፊት ቦታው ላይ ምን አለ የኦሮሚያ ክልል መንግስት ምን ሰርቷል የሚለው ልናይ ነው። በእኛ በኩል ወደዛ ያቀና ነው። ደንም ያየነው ቤቶች የተጠገኑ አግኝተናል። ጊዜዊ ማረፊያ ማቆያ፣ ተፈናቃዮች እንደደረሱ ከአካባቢ ማህበረሰብ አቀባበል እንዲደረግላቸው ጊዜያዊ ማቆያ በማዘጋጀት የተፈረሱ መሰረተ ልማቶችን በመጠገን የተሰራ ስራ ነው ያረጋግጥ ነው። በምስራቅ ወለጋ አምስት ወረዳ ምዕራብ ወለጋ ደግሞ አንድ ወረዳ አይተናል። በአየናቸው ወረዳዎች ጥሩ ዝግጅት የተደረገ ያለው የአካባቢ ማህበረሰብ የምግብ ቁሳቁስ በማሟላት ተፈናቃዮቹ ወደ ቀያቸው ሲመለሱ አቀባበል በማድረግ ወደ ቤታቸው እስኪገቡ ድረስ ደግሞ ማህበረሰቡ በሚገቡበት ካምፕ እንክብካቤ ለማድረግ ብዙ ዝግጅት ነው እያደረጉ ያገኘ ናቸው። ስለዚህ ዝግጅቱ በጣም ጥሩ እንደሆነ ተመልክተናል። ሰኔ አስራ አንድ ሁለት ሺ አስራ አራት አመተ ምህረት በምዕራብ ወለጋ ዞን ጊንቢ ወረዳ ቶሌ ቀበሌ ላይ በተፈጸመው አሰቃቂ ጥቃት አራት መቶ ሰዎች መገደላቸውን የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ማስታወቁ ይታወሳል። የኢትዮጵያ መንግስት በበኩሉ ሶስት መቶ ሰላሳ ስምንት ንጹሐን ዜጎች መገደላቸውን ገልጾ ነበር። የዩናይትድ ስቴትስና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ሀገራትና ተቋማትም ጥቃ ጥቃቱን አውግዘዋል። በዚያ ጥቃት የተፈናቀሉና ወደ አማራ ክልል የተሰደዱ ተፈናቃዮች ግን እስካሁን ወደ ቀያቸው አልተመለሱም። የአማራና የኦሮሚያ ክልል አመራሮች ከሁለት ወራት በፊት ባደረጉት ውይይት ተፈናቃዮችን አንጻራዊ ሰላም ወዳለባቸው አካባቢዎች ለመመለስ መስማማታቸውን የአማራ ክልላዊ መንግስት ምክትል ቃል አቀባይ ወንደሰን ለገሰ ገልጸዋል። ሰሞኑን በቶሌ ቀበሌና ሰዎች በተፈናቀሉባቸው የምዕራብና ምስራቅ ወለጋ ዞኖች ሌሎች ስድስት ወረዳዎች የተደረገው ጉብኝትም የተደረገው ዝግጅት የተገመገመበት መሆኑን አስረድተዋል። በምዕራብ ወለጋ ዞን ግንቢ ወረዳ ቶሌ ቀበሌ በተፈጸመው ጥቃት ሴት ልጃቸውን ጨምሮ አራት የቤተሰብ አባላትን ማጣታቸውን የጠቀሱት እና በአሁኑ ሰዓት በአማራ ክልል ደቡብ ወሎ ዞን ሀርቦ ወረዳ በመጠለያ ጣቢያ ውስጥ የሚገኙት ሰይድ ኑሩ ወደ ቀያቸው እንደሚመለሱ እንደተነገራቸው ጠቁመዋል። ከተፈናቃዮቹ የተውጣጡ ተወካዮችም ወደ ወለጋ መሄዳቸውን እንደሰሙ አመልክተዋል። ይኖሩበት ወደ ነበረው ቶሌ ቀበሌ መመለስ ቢፈልጉም የደህንነት ስጋት እንዳለባቸው ይናገራሉ። መመለስን እንኳ አልጠላንም። እዛ ሰላም የለም። ሰው አሁንም እየታገተ ነው። ክሊኒክ በአካባቢያችን የለም። ወፍጮ ቤት የለም። ቤቱ በትክክለኛ አልተሰራም። እንደገና እነሱ እንመልሳለን እያሉ ያሉት መቶ ሀያ በዋራ ነው እያሉ ያሉት እኛ ደግሞ ሰባት ሺ በዋራ ነው ተዛ የተፈናቀሉ እኛ መመለስ እንወዳለን፣ ሀገራችን ነው። ሰኔ አስራ አንድ ሁለት ሺ አስራ አራት ዓመተ ምሕረት በቶሌ ቀበሌ በተፈጸመው ጥቃት ልጃቸውን ጨምሮ አስራ አንድ የቤተሰብ አባላትን በሞት ማጣታቸውን የጠቀሱትና በአሁኑ ሰዓት በደቡብ ወሎ ሀርቦ ወረዳ የሚገኙት አቶ እንድሪስ ሀሰን ወደ አካባቢው ለመመለስ አሁንም ስጋት እንዳላቸው ገልጸዋል። ሰላምነቱ ውሸት ነው። ይሄ ወሬ ነው። ሄደዋል መሄዱን ሄደዋል ሰምተናል፣ ግን የተሰራው ቤት አምሳ ቤት ነው ከሰባት ሺህ ቤት አምሳ ቤት ይገልጸዋል እ ትክክለኛ ከሆነ ሰላምና እርቅ ያስፈልገዋል። ወደ ሀገራችን የምንመለስበት ጉዳይ የሚስተካከልን ከሆነ የሚስተካከለው በሃይማኖት አባት መጀመሪያ አርቅ ተደርጎ የተወሰደው ንብረት ተመልሶ ራሳችንን ተቀብለን የኦሮሚያ መንግስት መቶ በየመጠለያው አካምኖ ነው እንጂ እኛን ሆን ብሎ አሁንም ለማስጨረስ እንጂ ለትክክለኛ ልጥቅና እንድንጠቀም አይደለም፣ እንድንጠቀም አይደለም። ተፈናቃዮች ያነሱትን የደህንነት ስጋት እና የመሰረተ ልማት ጥያቄ በተመለከተ ምላሽ የሰጡት የአማራ ክልል ምክትል ቃል አቀባይ ወንደሰ ለገሰ ተከታዩን ምላሽ ሰጥተዋል። እኛ በፈደን ቼክ ባደረግነው ወረዳዎች፣ ዞኖች አስተማማኝ ሰላም አለበት ተብሎ የተረጋገጠ ነው። ምንም ግጭት የሚባልም ነገር የለም። መደበኛ የህዝብ ተግባር፣ የህዝብ እንቅስቃሴ ነው ያገኘ ነው። ቀደም ያየናቸው የኦሮሞ ማህበረሰብ ተሰባጥሮ የሚኖርበት ቀጠና ነው። ይሄ ደግሞ ያልተፈናቀለ የኦሮሞ ማህበረሰብ ደግሞ በነዚህ ጤና ጣቢያን በትምህርት ቤቶቹም በሁሉም እየተገለገለ ነው ያለው። ስለዚህ የተወካዮቹ ያነሱት ስጋት ከጸጥታ ጋር ነው፣ ልክ ነው። ጸጥታ ስጋት ማንሳታቸው ተገቢ ነው። የጸጥታ ስጋቱ ደግሞ አስተማማኝ ልሻ የጸጥታ መዋቅር ስምሪት የተደረገበት እንደሆነ ደግሞ እኛ በአይናችን ተመልክተናል። እነሱ ከግል ስጋታቸው የመነጨ ነው። ይህን ሀሳብ የግል ስጋታቸው ነው፣ ግን ደግሞ እኛ እነሱን ባሉበት የዞንም የክልልም የወረዳ መዋቅር ባለበት ይሄ ጸጥታ ከዚህ በኋላ ዳግም ችግር በማይፈጠርበት ደረጃ መድረሱን ሁሉ እንዲያረጋግጡልን አድርገናል። እኛም በአካል አይተናል። በኦሮሚያ ክልል የቀጠለውን የጸጥታ ችግር እና የተፈናቃዮችን ስጋት በተመለከተ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የክልሉ መንግስት ቃለ አቀባይ ሀይል ዋደኛ ከሁለት ወራት በፊት ለአሜሪካ ድምጽ ሲናገሩ ተፈናቃዮቹ ይመለሱባቸዋል የተባሉትን የኦሮሚያ ክልል አካባቢዎች የጸጥታ ችግር ከግምት ያስገባ የመልሶ ማቋቋም ስራ እንደሚሰራ መጥቀስ ቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው ሪፖርት በምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በተፈጸመ ጥቃት የአማራ ብሔር ተወላጅ ንጹሐን ዜጎች መገደላቸውን አረጋግጫለሁ ብሏል። በመንግስትና በሰብአዊ መብት ድርጅቶች ጥቃቱን ስለመፈጸሙ በስም የተጠቀሰው የኦሮሞ ነጻነት ሰራዊት ውንጀላውን አስተባብሏል። በአማራ ክልል ከኦሮሚያና ከሌሎች አጎራባሽ ክልሎች የተፈናቀሉ ከስድስት መቶ ሺህ በላይ ዜጎች በካምፕ ውስጥና ከማህበረሰቡ ጋር ተቀላቅለው እንደሚኖሩ ከአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ያገኘነው መረጃ ያመላክታል። Cardinus, Astir